ዓለም አቀፉ የፍልሰት ድርጅት አይኦኤም የኢትዮጵያ ቅርንጫፍ ካለፈው ወር ጀምሮ ከ15 ሺህ በላይ የሱዳን ስደተኞችን ወደ ኢትዮጵያ ማጓጓዙን አስታወቀ። ደቡብ ሱዳናውያኑ በከባድ ረጅም ጉዞ ምክንያት በረሃብና በውሃ ጥም በእጅግ የተጎዱ መሆናቸውም ታውቋል። ዓለም አቀፉ የፍልሰት ድርጅት ዛሬ አዲስ አበባ ውስጥ የሰጠውን መግለጫ ዘጋቢያችን መለስካቸው አመሃ ተከታትሎታል። እነሆ አንድ የዓለም አቀፉ የፍልሰት ድርጅት በእንግሊዝኛ አጠራሩ ኢንተርናሽናል ኦርጋኒዜሽን ፎር ማይግሬሽን የጽሑፍ መረጃ እንደሚለው በዚህ ወር ማለትም ከየካቲት አስር ቀን ጀምሮ ቀደም ሲል በጥር ወር በደቡብ ሱዳን መንግስትና በተቀናቃኞቹ መካከል ተፈርሞ የነበረው የተኩስ አቁም ስምምነት ከፈረሰ በኋላ በሁለቱ ተፋላሚዎች መካከል ግጭቶች ተካሂደዋል። በእነዚህ ግጭቶች ሳቢያም በሰላማዊ ህዝቡ ላይ ከፍ ያለ ጉዳት እየደረሰ መሆኑንም ይገልጻል። በላይኛው ናይል ግዛት በማላካል የተነሳ ግጭት ብቻ ሳይሆን ዋራፕ በተባለው ግዛትም ውጊያዎች እየተካሄዱ ናቸው። በዚህም ምክንያት ሰላማዊው ህዝብ ወደ የጎረቤት ሀገሮች እየተሰደደ መሆኑን መረጃው ይዘረዝራል። ወደ ኢትዮጵያም አያሌ ህዝብ በጋምቤላ ክልል በአኮቦ በኩል እየገባ እንደሆነ የድርጅቱ የጽሑፍ መረጃ ያስረዳል። ስደተኞችን በማጓጓዝ ትኩረት የሚያደርገው ይህ ድርጅት በተባበሩት መንግስታት የስደተኞች ኮሚሽንና ከኢትዮጵያ መንግስት በቀረበለት ጥያቄ መሰረት ከድንበር ከተማዋ ከአኮቦ ጀምሮ በኢትዮጵያ ውስጥ ወደሚገኙ የስደተኛ ጣቢያዎች በመሬትና በአኮቦ ወንዝ ላይ ማጓጓዝ ጀምሯል። ካለፈው ወር መጨረሻ ጀምሮ ከ15 ሺህ በላይ ስደተኞችን እንዳጓጓዘ የድርጅቱ ከፍተኛ የኦፐሬሽንስ ኦፊሰር ጋብርኤል ኦኮቶይ ለቪኦኤ ተናግረዋል። እስካሁን ልክቾሮ የሚባለው አዲስ የስደተኞች ካምፕ እስከ 15396 ስደተኞችን አጓጉዘናል። ሁለት አይነት የማጓጓዣ ዘዴዎችን እንጠቀማለን። ጀልባና ተሽከርካሪ በጀልባ ከአኮቦ ቱርጎትም ይባላል ተነስተን እስከ ቡርቤ እንሄዳለን ቡርቤ በአኮቦ ወንዝ ዳርጃ የምትገኝ ከተማ ናት ይህ እንግዲህ ርቀቱ ወደ አንድ መቶ አስራ ሰባት ኪሎ ሜትሮች ወይንም ስልሳ ሰባት የባሕር ላይ ማይሎች ይሆናል ያለን የመገናኛ ዘዴ ይኸው ነው ከቡርቤ እስከ ልክቾር ካምፕ ደግሞ በአውቶቡስ እንወስዳቸዋለን መረጃዎች እንደሚጠቁሙት በአሁኑ ጊዜ በአዲሷ አፍሪካዊት ሀገር በደቡብ ሱዳን በተፈጠረው ግጭት ምክንያት ቢያንስ ከሰባት መቶ ሺህ በላይ ሕዝብ ተፈናቅሏል። ከእነዚህ መካከል 156800 ደቡብ ሱዳናውያን ወደ አጎራባች ሀገሮች ተሰደዋል። ወደ ኢትዮጵያ የገቡ ስላሉት ስደተኞች ሁኔታ ጋብርኤል ኦኮቶይ ያብራራሉ። በእርግጥ ብዙዎቹ እስከ አኮቦና ፓጋግ ድረስ ረጅም ርቀት አቋርጠው ነው የሚመጡት። ምክንያቱም ከደቡብ ሱዳን ከማላካል ተነስተው ነው ወደዚህ የሚያመሩት። ስለዚህ ለአያሌ ቀናት በእግራቸው በሚያደርጉት ጉዞ ይራባሉ። ከፍተኛ የሰውነት ፈሳሽ መቀነስም ይታይባቸዋል። እዚያ ካሉ ተባባሪዎቻችን ጋር የጤና እንክብካቤ ልናደርግላቸው እንሞክራለን። ነገር ግን የዓለም አቀፉ የፍልሰት ድርጅት ትኩረት ስደተኞችን ማጓጓዝ ስለሆነ ስደተኞቹ ለሚጠብቃቸው ረጅም ጉዞ አካላዊ ብቃታቸውን ለማረጋገጥ አስፈላጊውን ሁሉ እናደርጋለን። ከ4000 በላይ ደቡብ ሱዳናውያን ከአኮቦ ቴርጎል ከምትባለው ስፍራ በጀልባ ወደ ፉኝዶ እና ሌቾር የስደተኛ ካምፖች ይወሰዳሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ